junge Unternehmerinnen und Unternehmer in Äthiopien äh, unterstützen möchte ቤአተ ቬደኪንድ ትባላለች። በጀርመን በተለይ በመገናኛ ብዙኃን ላይ የተለያዩ የማህበረሰብ ጉዳዮችን በማቅረቧ ታዋቂና የተገበረች የፕሮግራም አዘጋጅ ናት። ቤአተ ቬደኪንድን የዛሬው የባህል መድረክ እንግዳችን አድርገናታል። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ። ቤአተ ቬደኪንድ ለኢትዮጵያ ያላት ፍቅር በጀርመናውያን ዘንድ ይታወቃል። ቤአተ በጀርመን ቡንት የተባለ ታዋቂና ተነባቢ የሆነ መጽሔትን ዋና አዘጋጅ ሆና ለብዙ ዓመታት ሰርታለች። ባምቢና ጎልደን ካሜራ የተባሉት በጀርመን የታዋቂ ሰዎች አመታዊ ሽልማት መድረክን በዋና አዘጋጅነት በመምራቷ ከፍተኛ እውቅናን ያገኘች ጋዜጠኛም ነች። የ71 አመቷ ጀርመናዊት ቢአተ ቬዴኪንድ በኢትዮጵያ ሰዎች ለሰዎች ከተባለው የግብረሰናይ ድርጅት ጋር ከ45 ዓመታት በፊት ኢትዮጵያ ውስጥ ኖራ ሰርታለችም። ለኢትዮጵያ ከፍተኛ ፍቅር እንዳላት የምትናገረው ጀርመናዊት አብዛኛውን መኖሪያዋን ኢትዮጵያ ውስጥ ብታደርግም ባለፉት ሁለትና ሶስት አመታት በኮረና ተዋሲ ስርጭትና የዝውውር እገዳ ምክንያት እንደ ልቧ ወደ ኢትዮጵያ መምጣትና የያዘችውን የስራ ቅድም መፈጸም አለመቻልዋን ትናገራለች። አሁን የኮረና እገዳ በመነሳቱ ከዚያም በላይ ኢትዮጵያ ውስጥ የእርስ በርስ ጦርነት ቆሞ የሰላም ስምምነት ላይ በመደረሱ እፎይታን እንደፈጠርላት ትናገራለች። ቤአተ ቤዴኪንድ ለቃለ ምልልስ በመቅረቧ በማመስገን ነበረ የመጀመሪያውን ጥያቄያችንን እንዲህ ስንል ነበረ ያቀረብንላት በያተ ለቃለ ምልልሱ ፈቃደኛ በመሆንሽ እናመሰግናለን። በአዲሱ 2023 ዓም በኢትዮጵያ የጀመርሽውን ፕሮጀክት እንደምትቀጥይ ነግረሽናል። አዲሱ ፕሮጀክትሽ ምን ላይ ያተኮረ ነው? እስ ጌት አን አ ን ያርን አዎ፣ በአለማችን የኮቪድ ወረርሽኝ ከመከሰቱ በፊት በነበሩት አመታት የጀመርኩት ፕሮግራም ነው። በኢትዮጵያ የሚገኙ እና ከኢትዮጵያ ውጭ የሚገኙ ወጣት ኢትዮጵያውያን የስራ ፈጣሪዎችን እና ስራዎቻቸውን ብሎም ንግዳቸውን በመደገፍ እና ስራ ፈጣሪዎቹን ወጣቶች የልምድ ልውውጥ እንዲያደርጉና ግባቸው ላይ እንዲደርሱ መደገፍ እፈልጋለሁ። ስለዚህም አዲሱ 2023 ዓመት ለዚህ ስራ ትልቅ ጊዜ ነው ብዬ አምናለሁ። ምክንያቱም በመጀመሪያ ደረጃ የኮረና ወረርሽኝ ስጋት ያበቃበት በመሆኑ ነው። በሌላ በኩል በመንግስት እና በትግራይ አማጽያን መካከል የሰላም ስምምነት በመደረሱ እና የሰላም ስምምነቱ ተግባራዊ እየተደረገ በመሆኑ ነው። እናም በአዲሱ 2023 ዓመት ኢትዮጵያ ውስጥ ያለምንም ፖለቲካዊ ችግር ለስራ የምንነሳበት ለወደፊት ስራችን ተስፋ የሰነቅንበት ጊዜ ነው። በኢትዮጵያ የጀመርሽው ወይም የምትጀምሪው አዲስ ፕሮግራም በማን ነው የሚደገፈው? በያተ ይህ ትልቅ ፕሮጀክት በመጀመሪያ ደረጃ በራሴ ትልቅ ፍላጎትና ተነሳሽነት የምሰራው ስራ ነው። በሌላ በኩል ፕሮግራሙን ተግባራዊ ለማድረግ ከተለያዩ የጀርመን ኢንዱስትሪዎች ከሁሉም በላይ ሴቶችን የሚደግፉ ሴቶችን ወደ ከፍታ ቦታ እንዲመጡ በስራቸው እንዲበረታቱ ከሚፈልጉ የጀርመን ኢንዱስትሪዎች ድጋፍ አገኛለሁ። እኔም ብሆን እንደ ጋዜጠኛ የራሴ ድርጅት አለኝና በዚህም ድጋፍ የማድረግ አቅሙ አለ። ሴቶችን መደገፍ እወዳለሁ። እኔም ራሴ አብዛኛው ወንዶች ካሉበት የስራ መድረክ በጥረት በድጋፍ እዚህ እንዴት እንደደረስኩ ስለማውቅ ለስራ የሚጥሩ ሴቶች መደገፍ እንዳለባቸው አምናለሁ። እናም ኢትዮጵያ ውስጥ የሚገኙ ድርጅት የመሰረቱ ሴቶች የወደፊት ኑሯቸውን ቀለል ለማድረግ ለመርዳት ትልቅ ፍላጎት አድሮብኛል። ቢያተ፣ ለኢትዮጵያ ትልቅ ፍቅር እንዳለሽ ሀገሪቱንም ለረዥም ዓመታት እንደምታውቂ አውቃለሁ። ኢትዮጵያ ውስጥም በተለያዩ የሀገሪቱ ክፍሎች የሚኖሩ በጣም ብዙ ጓደኞች፣ የስራ ባልደረቦች እንዳሉሽም ከዚህ በፊት ነግረሽናል። ግን አሁን ኢትዮጵያ ውስጥ ለመጀመር ያሰብሽውን ስራ ከማን ጋር ነው ለመስራት ያቀድሹ? ናይን፣ እስ ጌት ኒሽት ኡም ዩግንድሊሸ። እስ ጌት ኡም ይህን ስራ ለመስራት ያቀድኩት ከወጣቶች ጋር ሳይሆን አዳዲስ ድርጅትን ከሚፈጥሩ በስራ ታዳጊ ከሆኑ ኢትዮጵያውያን ጋር ነው። አዲስ የስራ እቅድና የስራ ሀሳብ ያላቸው ኢትዮጵያውያን የያዙትን እቅድ ይዘው ጠንክረው እንዲወጡ እገዛ ነው የማደርገው። ይህንን ስራዬን የጀመርኩት ከአስራ ሁለት ዓመት በፊት በአዲስ አበባ ዩኒቨርሲቲ በኢትዮጵያ የስነ ህንፃና ከተማ ፕላን ተቋም የመገናኛ ዘዴዎች ባለሙያ ሆኜ በተጋበዝኩበት ወቅት ነው። የተጋበዝኩበት ጉዳይ ደግሞ ኩባንያን ወይም ድርጅትን ለመመስረት የሚያስችል የመጀመሪያ ሀሳቦችን በማሰባሰብ ላይ ያተኮረ ነበረ። በዚያን ወቅት የዩኒቨርሲቲ አስተማሪ እና የኢትዮጵያ የንግድ ምክር ቤት ፕሬዚዳንት የነበሩትና አሁን ደግሞ እዚህ ጀርመን በበርሊን የኢትዮጵያ አምባሳደር የሆኑት ሙሉ ሰለሞንን አግኝቻቸው ነበር። በዚያን ጊዜ እንዲሁ ከተዋወቅኳቸው ሰዎች መካከል በአሁኑ ወቅት ጋርደን ኦፍ ኮፊ በተባለው ቡናዋ እና ሶል ሪቤልስ በሚለው የጫማ ምርቷ በዓለም አቀፍ ደረጃ ዝነኝነትን ያተረፈችው ቤተልሔም ጥላሁን አለሙ ትገኝበታለች። ከቤቴሌሄም ሌላ በዚያን ጊዜ ተማሪ የነበሩ በአሁኑ ወቅት ኩባንያና የንግድ ተቋማትን ያቋቋሙ ኢትዮጵያውያንም ይገኙበታል። ዋናው ነገር በኢትዮጵያ ውስጥ አዳዲስ ብቃት ያላቸው ስራዎችን መፍጠርና በሁሉም የስራ ሂደቶች ላይ ዘላቂነት እንዲኖራቸው ብሎም ማህበራዊ ኃላፊነትና እኩልነትን ግንባር ቀደም ያደረጉ መሆናቸው ሁሌም አስፈላጊ መሆኑን አሳያለሁ። ከቀድሞ የጀርመን የኢኮኖሚ ትብብርና ልማት ሚኒስቴር ከዶክተር ጌርድ ሙለር ልኡካን ቡድን ጋር በመሆን በተደጋጋሚ ወደ ኢትዮጵያ ለመጓዝ ተጨማሪ ዕድልም አግኝቼ ነበረ። ይህ ደግሞ ከኢትዮጵያ መንግስታዊ ድርጅቶች ጋር ጥሩ ግንኙነት ለመመስረትም አስችሎኛል። እንደ ጎርጎሮሳውያን አቆጣጠር ከ2018 ዓ.ም ጀምሮ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ተዋውቅ ያለው ጠቅላይ ሚኒስትሩንም ቢሆን በግል ለመተዋወቅ እድሉን አግኝቻለሁ። ባለፉት ሶስት ዓመታት በኮሮና ወረርሽኝ ከዚያም በተጨማሪ በሰሜን ኢትዮጵያ በኩል በተካሄደው ጦርነት ምክንያት ሌሎች ነገሮች በሙሉ ወደ ኋላ እንዲገፉ መደረጉ በጣም የሚያሳዝን፣ የሚያበሳጭ ነገር ነበር። በኢትዮጵያ ስለ ወጣቱ ትውልድ ስኬት ማንም አያወራም ነበር። የሚወራው ሁሉ ስለ ጦርነት ብቻ ነበረ። ኢትዮጵያ ውስጥ ስለተፈጸሙ አወንታዊ ነገሮች ሁሉ ችላ ተብለው ነበር። ነገር ግን አዲስ ድርጅት ያቋቋሙ ያልሻቸው ኢትዮጵያውያን በአዲስ አበባ ከተማ የሚኖሩ ብቻ ናቸው አ አን ከአዲስ አበባ ከተማ ብቻ ሳይሆን በሌሎች ከተሞችና በገጠር አካባቢ የሚኖሩም ናቸው። ለበርካታ ዓመታት ካል ሃይንስ በም በመሰረቱት ሰዎች ለሰዎች በተባለው ግብረሰናይ ድርጅት ውስጥ ስሰራ ሀገሪቱን በደንብ አውቃታለሁ። በጣም ብዙ ሰዎች እና ባልንጀሮችን አፍርቻለሁ። ከነዚህ ሰዎች መካከል በድሬዳዋ፣ በሀረር ብሎም በባህር ዳርም ትንንሽ ድርጅቶችን አቋቁመው የሚኖ ኖሩ ሰዎችን አውቃለሁ። በገጠር አካባቢዎችም በጤናው ዘርፍ በኮምፒውተር ባለሙያነት ወይም በግብርና ስራ ላይ ተሰማርተው የሚሰሩ ወጣቶችን አውቃለሁ። በከተሞች የሚኖሩ ወጣቶች በአብዛኛው በስነ ጥበብ ሞያ፣ በዘመናዊ ልብስ ቅድ ሞያ አሊያም በኮምፒውተር ባለሙያነት እየሰሩ ያሉ ናቸው። እናም እንደ ቦታውና እንደ ሁኔታው ይለያያል። አብረሻቸው ልትሰሪ ያሰብሻቸው ወጣት ኢትዮጵያውያን አሁን ወደ ኢትዮጵያ ለመምጣት እቅድ እንዳያስሽ ያውቃሉ? ይጠብቁሻል? አዎ፣ ያውቃሉ። እየጠበቁኝም ነው። እኔ ትንሽ ቀስ ያልኩት በእርግጥ በኮሮና ወረርሽኝ የዝውውር እገዳ ምክንያት ነው። ወረርሽኙ በጎርጎሮሳውያኑ 2020 ጀመረ። በ2021 እና በ2022 ለአጭር ጊዜ ወደ ኢትዮጵያ ተጉዤ ነበረ። በዋናነት የአማካሪነት ስራና አውደ ጥናቶችን አዲስ አበባ ከተማ ውስጥ አካሄጄ ነው የተመለስኩት እና ይህን ሁሉ በ2022 ዓመት ማድረግ የፈለግኩትን ነገር ነው አሁን አዲስ በያዝነው በ2023 ዓመት ለመስራት ያቀድኩት በአዲሱ ስራ ተግዳሮት ብሎም ለውጥ የምናየው የንግድ ኢንዱስትሪዎችን ከአዳዲስ የትብብር አጋሮች፣ የመዋለ ንዋይ አፍሳሾች ወይም ኢንቨስተሮች እና ከአዳዲስ ሸማቾች ጋር የሚያገናኝ የልምድ ልውውጥ የኢንዱስትሪ መገናኛ መድረክ ይሆናል ማለት ነው። በአሁኑ ጊዜ ኢትዮጵያ ውስጥ ይህን ሁሉ ነገር ለመስራት እንዲህ አይነት ትልቅ ፕሮግራምም ለመጀመር የሀገሪቱ የጸጥታ ሁኔታ አያሰጋሽም? ባስቱ ባስ ኤርስትንስ ብን ሲኒየር ታውቂያለሽ። በመጀመሪያ ደረጃ እኔ ኢትዮጵያን ማውቃት ዛሬ አይደለም። እድሜን በሙሉ ኢትዮጵያ ውስጥ ሰርቻለሁ ያለሁ ኖር ያለሁም። ከአርባ አምስት ዓመታት በፊት ለመጀመሪያ ጊዜ ወደ ኢትዮጵያ ተጉዤ በጀርመን ዓለም አቀፍ የልማት ትብብር ድርጅት ውስጥ አገልግያለሁ። ከዚያም በመለጠቅ ሰዎች ለሰዎች በተሰኘው ካርል ሃይንስ በም በመሰረተው የሰብአዊ እርዳታ ድርጅት ውስጥ አገልግያለሁ። በሌላ በኩል የኢትዮጵያን የፖለቲካ ሁኔታ ከማርክሲስቱ ስርዓት ጀምሮ አውቀዋለሁ። ከመለስ ዜናዊ እስከ ኃይለ ማርያም ከዚያም እስከ ዲሞክራቱ ጠቅላይ ሚኒስትር አብይ አህመድ ድረስ አውቀዋለሁ አይቸዋለሁም እና ልነግርሽ የምፈልገው የሚፈራ ሰው ወደ ኢትዮጵያ መሄድ አይችልም። እኔ ኢትዮጵያ አታስፈራኝም። ምክንያቱም ኢትዮጵያ ውስጥ እንደ ባለፉት ሁለት ዓመታት ከባድ ቀውስ አይሆን እንጂ ሁል ጊዜም ቢሆን ኢትዮጵያ ውስጥ አንዳንድ ችግር ጠፍቶ አያውቅም። ኢትዮጵያውያን ግን የመለወጥ ፍላጎትና ፈቃድ ብሎም እምቅ ጉልበት አላቸው። ከዚህም ሌላ ማንም በቀውስ ውስጥ መኖር አይፈልግም። ሙስናንም ሆነ ጦርነትን የሚፈልግ ሰው የለም። ሁሉም ሰው ሰላምና ብልጽግናን ይፈልጋል። አሁን ኢትዮጵያ የምትፈልገው ሰላምና ብልጽግናን ብቻ ነው። በሀገሪቱ አስቸጋሪ ሁኔታ ቢኖርም በኢትዮጵያም ሆነ በዲያስፖራ የሚኖሩ የማውቃቸው በርካታ እጅግ ጥሩ ኢትዮጵያውያን በሀገሪቱ ነፃነት፣ አንድነትና ብልጽግና እንደሚሰፍን ያምናሉ። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ እንዴት ትገመግሚዋለሽ? ስለዚህ ነገር ሲነሳ አንዳንዴ ሰዎች እኔን እንደ የዋህ አድርገው ይገምቱኛል። ይሁን እንጂ ቀደም ብዬ እንደተናገርኩት ኢትዮጵያን የማውቃት ቢያንስ ለአርባ አምስት ዓመታት ነው። ሕዝቡን አውቀዋለሁ። በማህበራዊ መገናኛ ዘዴዎች አማካኝነት ብዙ ከእውነት የራቁ መረጃዎች ይወጣሉ። ስለ ኢትዮጵያ እጅግ ብሩህ የሆነ አወንታዊ አመለካከት ነው ያለኝ። የእኔ የህይወት ፍልስፍና ደግሞ ስለነገሩ ማውራት ብቻ ሳይሆን ድርጊቱን በተጨባጭ መፈጸም ነው። ለዚህም ይህንን ዓላማዬን ለማሳካት አሁን ወደ ኢትዮጵያ እመለሳለሁ። ቢያተ፣ ኢትዮጵያን እንዴት ትገልጫታለሽ? ኢትዮጵያ ላንቺ ምንድን ናት? ኢትዮጵያ ለእኔ ከጎርጎሮሳውያኑ ሺ ዘጠኝ መቶ ሰባ ስድስት ዓመተ ምህረት ጀምሮ አዳዲስ እድሎችን ማፈላለግ የጀመርኩባትና የስራ ህይወቴ መጀመሪያ ሀገር ናት። አሁን ደግሞ በሰባ አንድ ዓመት ዕድሜ አድማሴን በማስፋት እድል የሰጠችኝ ሀገር ላይ መስራት ብቻ ነው የምፈልገው። እኔ ስራ በጀመርኩበት ዕድሜ ክልል አሁን ያሉትን አዲስ ትውልዶች በመርዳት እና በማገዝ የተደረገልኝን ነገር ሁሉ መልሼ መስጠት እፈልጋለሁ። መልሼ በመክፈል ማመስገን እፈልጋለሁ። ለብዙ ዓመታት ኢትዮጵያውያን አገር ውስጥ ያሉም ሆነ በውጭ የሚኖሩ እዚህም ጀርመን ውስጥ ከሚኖሩ ኢትዮጵያውያን ያገኘሁትን ትልቅ ጉልበት ያለው አወንታዊ ድጋፍ መልሼ መስጠት እፈልጋለሁ። ለእኔ ኢትዮጵያ የውጭ ጉዳይ ሚኒስትራችን አናሌና ቤርቦክ በአዲስ አበባ ጉብኝታቸው ወቅት እንዳረጋገጡት ኢትዮጵያ አጋር ሀገር ናት። ምክንያቱም በሀገሪቱ የሚገኘው ወጣቱ ትውልድ ለአገሩ፣ ለማህበረሰቡ፣ ለቤተሰቡና ለራሱ ለልጁና ለልጅ ልጁ መልካም ሕያው የሆነ የወደፊት ጠንካራ ሀገርን ለመቅረጽ አቅም እንዳለው አውቃለሁ። ቢያተ ምናልባት እያልጠየኩሽ ግን መናገር የምትፈልጊው ነገር ካለ በመጨረሻ እድሉን ልስጥሽ። ያ እስ ጊብት ኤትቫስ ዳስ ኢትዮጵያ ማለት ኢትዮጵያ ውስጥ የሚገኙና ከኢትዮጵያ ውጭ የሚኖሩ ወጣት ኢትዮጵያውያን የድርጅት ባለቤቶችን ማገናኘት እፈልጋለሁ። ለምሳሌ በጀርመን ውስጥ የሚኖሩ ኢትዮጵያውያን ባለድርጅቶች ሀገር ውስጥ ከሚገኙ ወጣት ባለድርጅቶች በስራ ማገናኘት ማለት ነው። በመሆኑም ኢትዮጵያ ውስጥ የሚገኙ የድርጅት ባለቤቶች ስኬታቸውና ትኩረታቸው ሀገር ውስጥ ብቻ ሳይሆን ስራቸው ድንበር ተሻጋሪ እንዲሆንና ስኬታማ እንዲሆኑ ማስቻል ይችላለው። ይህ እንዲሳካ ግን እንደሚታወቀው ወጣት ባለ ድርጅቶቹ ኢንቨስትመንት ማለትም መዋለ ንዋይ የሚያፈስ ያስፈልጋቸዋል። የስራ ተጓዳኝ ያስፈልጋቸዋል። የሚያገናኛቸው አገናኝ ያስፈልጋቸዋል። እናም ይህንን የምሰራላቸው እኔ እሆናለሁ ማለት ነው። ጀርመናዊቷ ቤአተ ቬደኪንድ በቅርቡ ወደ ኢትዮጵያ ተጉዛ ስራዋን ትጀምራለች። ቤአተ ፍላጎቷ እንዲሳካላት በመመኘት ለቃለ ምልልሱ በዶቼ ቬለ ስም በማመስገን የዛሬውን ዝግጅቴን እዚህ ላይ ያበቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።